ትናንት በዋሽንግተን ዲሲ የወልድ ቪዥን ጽህፈት ቤት ውስጥ በተደረገው የቼክ ማስረከብ ስነ ስርዓት ላይ የግሎባል አሊያንስ ፎር ኢትዮጵያ ፕሬዚደንት አቶ ታማኝ በየነ እንደገለጹት ድርጅታቸው ለእርዳታው ወልድ ቪዥንን የመረጠው የግብረሰናይ ድርጅቱ ላለፉት አርባ ዓመታት በኢትዮጵያ ውጤታማ የሆኑ ስራዎችን መስራት በመቻሉ እንደሆነ አስታውቋል። የተለያየ እምነት ያላቸው ኢትዮጵያውያን ነው ውጭ የሚኖሩት። በመንግስት ላይ እምነት የሌላቸው ይኖራሉ፣ በመንግስት ላይ እምነት ያላቸው ይኖራሉ። ወለድ ቪዥን እዚህ ላይ ሲሰራ አርባ ዓመት አልፏል እና አስተማማኝ የሆነ የስራ ሬከርድ አላቸው። ስለዚህ ለረሃብ እንዲሰጡልን ስጠይቃቸው ፈቃደኛ ሲሆኑ ታርጌታችን ወገን መርዳት አንድ ሰው ህይወት ማዳን የሚለውን ነው የምናየው። በዚህ ውስጥ የፖለቲካ ቁማር እንዲገባበት አንፈቅድም በማንኛችንም በእኛም፣ በመንግስትም በኩል ስለዚህ ነፃ የሆነ ድርጅት ገንዘቡን ቢረከብ ለአንድ ህፃን ልጅ አንድ ውሃ ቢያቀርብልን የህሊና እረፍት ነው ብለን ስለምናምን ነው። አቶ ታማኝ እንደገለጹት ከሆነ ግሎባል አሊያንስ ፎር ኢትዮጵያ ከሶስት ዓመታት በፊት በርካታ ኢትዮጵያውያን ከሳውዲ አረቢያ በተባረሩበት ወቅት ችግር ላይ የወደቁ ኢትዮጵያውያንን ለመርዳት እየተቋቋመ ነው። ከዚያ ጊዜ ጀምሮም በየመን፣ በማላዊ፣ በኬንያና በደቡብ አፍሪካ ኢትዮጵያውያን ላይ ችግር በደረሰበት ወቅት ከጎናቸው ቆሟል። ከኢትዮጵያ ለቀው የወጡና በስደት ላይ ሆኖ ችግር የደረሰባቸውን ሌሎችንም ለመርዳት እንሞክራለን እና በእንዲህ አይነት ስራ ውስጥ ነው የቆየ ነው። አሁን ደግሞ ኢትዮጵያ ውስጥ ከፍተኛ የሆነ የድርቅ አደጋ ሲፈጠር ባለው የፖለቲካ ውጥረት ምክንያት ያኛው እየተረሳ ነው እና ይህንን አንድ ነገር ማድረግ አለብን በሚል ከዚህ በፊት ካሰባሰብነውን ገንዘብ እንደገና በሂውስተን የሚኖሩ ኢትዮጵያውያን እንዲሁም የኦክላንድ መዳኒያለም ቤተክርስቲያን ምዕመናን ከነሱ ጋር በመሆን አንድ ላይ ያሰባሰብ ነውን ዶላር ነው ዛሬ አስረከብ ነው በወልድ ቪዥን የዋሽንግተን ዲሲ አካባቢ የልገሳ ማስተባበሪያ ዲሬክተር ሚስተር ማርሊን ሙቪል በበኩላቸው ድርጅታቸው በኢትዮጵያ እያደረገ ባለው የእርዳታ ስራ በአራት የተለያዩ ክልሎች 28 ሚሊዮን ዶላር ወጪ በማድረግ ለ677 የድርቅ ተጎጂዎች የጤና አልሚ ምግብና የመጠጥ ውሃ በማቅረብ ላይ እንደሚገኝ ገልጸዋል በግሎባል አሊያንስ ፎር ኢትዮጵያና በወርልድ ቪዥን መካከል የተፈጠረው ግንኙነትም በውጭ የሚኖሩ ኢትዮጵያውያን በሀገራቸው ካለው ነባራዊ ሁኔታ ጋር ትስስር እንዲፈጥሩ እድል የከፈተ ነው ብለዋል። የተለያዩ መንግስታዊ ያልሆኑ ድርጅቶች ያወጡት ባለው መረጃ መሰረት በአሁኑ ሰዓት በኢትዮጵያ ከ10.2 ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ ያስፈልጋቸዋል። በውጭ የሚኖሩ ኢትዮጵያውያንም ለእርዳታ ፈላጊዎች የሚያደርጉት ልገሳ በየቦታው በተበጣጠሰ ሁኔታ ቢታይም የሚገባውን ያህል ሆኗል ማለት አይቻልም። የግሎባል አሊያንስ ፎር ኢትዮጵያ ፕሬዝደንት አቶ ታማኝ በየነ በውጭ የሚኖሩ ኢትዮጵያውያን በተባበረ ሁኔታ ረሃብ ላጠላባቸው ወገኖች እንዲደርሱ ጥሪ ያቀርበዋል። እኔ ለምሳሌ በኢትዮጵያ ውስጥ እንደ አንድ ዜጋ የፖለቲካ እምነት አለኝ። በዚህ እምነቴ ምክንያት መንግስትን ከሚተቹት ውስጥ ነኝ። እኔ ግን ይህንን ረሃብ ለእኔ የፖለቲካ እምነት መጠቀሚያ ያላረገው አልፈቅድም። አንዳንዶች እነሱን አናምን ብለው ይዘው ትንሽ ገንዘብ ይዘው የሆነ ድርጅት ውስጥ መሄድ ይፈልጋሉ። እኛን ማመን ያለማመን የመመርመር ጉዳይ ነው። ድርጅቱ ረዥም ጊዜ በኢትዮጵያ ውስጥ አገልግሎት የሰጠን አሁን ወርልድ ቪዥን እና ይሄ ለኦቨርሄድ ኮስት የሚሉትን ሁሉ ነጻ አድርጎልናል። ስለዚህ እኛን እንኳን ባያምኑ ድርጅቱ ናምነው፣ በአንድ ላይ ጠንከር ያለ እርዳታ ብንሰጥ እንዳለ የተጣራ ገንዘብ ማድረስ ይቻላል እና እኔ የምለው ኢትዮጵያን ማድረግ የሚፈልጉ ከቻሉ አብረውን ይስሩ፣ ካልቻሉ ደግሞ ወርልድ ቪዥን በዚህ መልኩ ስላነጋገርናቸው ፈቃደኛም ስለሆኑ በዚህ በኩል ከመላው ዓለም አብረን በጋራ ብንረዳ ደስ ይለኛል። እንደ ዜጋ ያለብንን ግዴታ ለመወጣት ይሄም በፖለቲካ በዘር በምን የሚደረገውን መቆራቆስ አቆሞ ቢያንስ በረሃብ ላይ ብንስማማ። ለዶይቼ ቬለ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ።